በስዊድንና በኤርትራ መካከል የነበረው ግንኙነት ዘለግ ላለ ጊዜ ቀዝቃዛ እንደነበረ ይታወቃል። ኤርትራ ይፋ በሆነ መንገድ ከፍተኛ ልዑካን ቡድን ወደ ስዊድን ስትልክ ከረጅም ጊዜ በኋላ ይህ የመጀመሪያው ነው። ይህ ጉብኝት በሁለቱ ሀገሮች መካከል ቀዝቅዞ የነበረውን ግንኙነት እየለወጠ መሆኑን የሚያመላክት ነው ማለት ይቻላል? ለሚለው ጥያቄያችን ፕሮፌሰር ታደሰ ሲመልሱ እንደሚታወቀው ባለፈው ጊዜ ኤርትራን ለመነጠል የተለያዩ እንቅስቃሴዎች ሲካሄዱ ቆይተዋል። ይህ አይነት አካሄድ አዋጪ ስላልሆነ የተለያዩ የአውሮፓ ሀገራት ከእኛ ጋር በመተባበር ጀምረዋል። ለምሳሌ በትምህርት ዘርፍ የተመለከትን ከሆነ ፊንላንድ በከፍተኛ ደረጃ እየተንቀሳቀሰች ነው። ሃንጋሪ፣ ጀርመን እንዲሁም ሌሎች ሀገሮች አሉ። ከስዊድን ጋር እየጀመርን ያለነው እንቅስቃሴ በዚሁ መልክ ማየት ይቻላል። እንደ ጎርጎሳውያን አቆጣጠር ከ2004 ጀምሮ ኤርትራ የተለያዩ ኮሌጆችን በመክፈት በአገሪቷ ብቸኛ የከፍተኛ ተቋም ሆኖ ሲያገለግል የቆየው የአስመራ ዩኒቨርሲቲ ተዘግቶ ከሥራ ውጭ ሆነ የሚል ትችት ይሰነዘራል። ፕሮፌሰር ታደሰ ግን ይህን አይቀበሉም። አስመራ ዩኒቨርሲቲ ተዓዘያ ዘይኮነ ሲ ንሕና አስመራ ዩኒቨርሲቲ ሸዓተ ትቀራብ ላዕሎ ትምህርቲ ወሊዳ ኢና አስመራ ዩኒቨርሲቲ ሰባት ሌሎች ኮሌጆችን አፈራ እንጂ ተዘጋ ብለን አናስብም። አስመራ ዩኒቨርሲቲ የማስተማር አቅሙ ውሱን ስለነበር ሌሎች ኮሌጆችን መክፈት በጣም አስፈላጊ ነበር። ኮሌጆቹ ከተከፈቱ በኋላ በየዓመቱ እየተቀበልን የምናስመርቃቸው የተማሪዎች ቁጥር ከሶስት እጥፍ በላይ ጨምረዋል። በተጨማሪ የቀድሞ አስመራ ዩኒቨርሲቲ በአስተዳደርም ሆነ በሌላ ዘርፍ አገልግሎቱን በመስጠት ላይ ስለሚገኝ ተዘጋ የሚባለው አስተሳሰብ ልክ አይደለም። ኤርትራ በሚገኙ ኮሌጆች በአስተማሪነት ተቀጥረው የሚሰሩ ከ60 በመቶ በላይ የውጭ አገር ተወላጆች መሆናቸው የኤርትራ ከፍተኛ ተቋም መረጃ ያመለክታል። ይህም ለአገሪቱ ከፍተኛ የውጭ ምንዛሪ ይጠይቃታል። አስተማሪዎቹን በአገር ውስጥ አስተማሪዎች መተካት መፍትሄ እንደሆነ ተቋሙ ያምንበታል። ይህንን ተግባራዊ ለማድረግ በተቋሙ በኩል ምን የተሰሩ ነገሮች አሉ? ፕሮፌሰር ታደሰ ሲያብራሩ ሓደ እቶም የአገር ውስጥ አስተማሪዎች እንዲበራከቱ በመንግስት በኩል የተወሰዱ እርምጃዎች አሉ። በቅድሚያ በከፍተኛ ነጥብ የሚመረቁትን ተማሪዎች ወደ ውጭ በመላክ በማስተርስና በዶክትሬት የሚማሩ አሉ። ሌላው ደግሞ የድኅረ ምረቃ ትምህርት አገር ውስጥ በመመስረት ተማሪዎቹ ከፍተኛ ትምህርት የሚቀስሙባቸውን መንገዶች በማመቻቸት ላይ እንገኛለን። እንዲሁም በውጭ የሚኖሩ የተማሩ ኤርትራውያን ወደዚህ እየመጡ ለአጭር ጊዜ ቢሆንም የሚያስተምሩበት ዘዴ ቀይሰን እየሰራንበት እንገኛለን። ኤርትራ ውስጥ የሚገኙት ኮሌጆች እስካሁን ድረስ 26 ሺህ ተማሪዎች በተለያዩ ዘርፎች እንዳስመረቁ ይታወቃል። ይህ አስመራ ዩኒቨርሲቲ ካስመረቀቻቸው ጋር ሲወዳደር በአራት እጥፍ እንደጨመረ ማስረጃዎች ይጠቁማሉ። የኤርትራ ኮሌጆች ከተከፈቱ ወዲህ የተመራቂዎቹ ቁጥር ባያሌው ቢጨምርም በየአመቱ ወደ ስደት የሚያመሩት ወጣቶች ቁጥርም ጨምሯል። ኮሌጆች ያስመረቀቻቸው ወጣቶች ወደ ስደት እንዳያመሩ ምን የተደረገ ጥረት አለ? ፕሮፌሰር ታደሰ ሲያብራሩ መንስያት ኣብ ዓዶም ኮይኖም የወጣቶችን የወጣቶቹን ፍልሰት ለመቀነስ የሚደረጉ ጥረቶች አሉ። ለምሳሌ በቅርብ ጊዜ የደሞዝ ማሻሻያ ተደርጎ ተመራቂዎቹ በየተመረቁበት አውድ ተሰማርተው በቂ እንኳን ባይሆን የተሻለ ደሞዝ ተመድቦላቸዋል። በየጊዜው የሚሻሻሉ ነገሮችም ይኖራሉ። ለዶቼ ቨሌ ለተጠናከረው ዘገባ ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን።